aadaatti qophii afaan oromootiin dabarsu asirratti raawwata qophii የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 5 2014 ዓ ም ዝግጅታችን ጀመረ። ከሚኖሯቸው ከነበሩት ከተማዎች አንዷ በሆነችው ደሴ ከተማ የህክምና ተቋማት መውደማቸውን የሆስፒታሉ አስተዳዳሪ ገለጹ። በዘጋቢያችን ከስፍራው የተጠናቀረ ዘገባ ይኖረናል። በኢትዮጵያ እየተተከበረ ያለውን የአስቸኳይ ጊዜ አዋጅ ሽፋን በማድረግ ሕገ ወጥ ድርጊት በሚፈጽሙ የጸጥታ ኃይል አባላት እና ሌሎች አካላት ላይ እርምጃ መውሰድ መጀመሩን የፍትህ ሚኒስቴር አስታወቀ። አቃቤ ሕግ የተጠናቀቀ መዝገብ ቀርቦለት ክስ መስቶ ጉዳዩን ወደ ፍርድ ቤት ለመጀመሪያ ጊዜ የወሰደ በተመሳሳይ ወንጀል ማለት ነው። ይሄ መጀመሪያው ነው። ነገር ግን በምርመራ ላይ ያሉ ወንጀል መዝገቦች የሉም ማለት አይደለም። ምርመራ እያከናወንባቸው ያሉ መዛግብቶች አሉ። ማህበረሰቡም ጥቆማ እያቀረበ ነው። ወንጀል ምርመራዎች እየተደረጉ ነው ያሉ የሚኒስቴሩ ቃል አቀባይ አቶ አወል ሱልጣን ናቸው። እነዚህንና ሌሎች በርከት ያሉ ዝግጅቶችን በምሽቱ ታዳምጣላችሁ። ዝግጅቶ ድረገጾቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። በነገራችን ላይ አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ 19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ያለውን አሳሳቢ የሰብአዊ መብት ሁኔታ ለመፍታት ዓርብ ታህሳስ 8 ልዩ ስብሰባ የሚያካሄድ መሆኑን ገለጸ። ኢትዮጵያ ተቃውማለች። መንግስታቱ የሰብአዊ መብቶች ምክር ቤት ልዩ ስብሰባው የተጠራው ታህሳስ አራት የአውሮፓ ህብረት በይፋ ያቀረበውን ጥያቄ መሰረት አድርጎ መሆኑም ተመልክተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር የስብሰባውን መጠራት አስመልክቶ ታህሳስ አራት ባወጣው መግለጫ የተባበሩት መንግስታት ድርጅት የሰብዓዊ መብቶች ምክር ቤት በኢትዮጵያ ጉዳይ የጠራው ስብሰባ ድርጅቱና የኢትዮጵያ ሰብዓዊ መብቶች ኮሚሽን ያደረጉት የጣምራ ምርመራን መንግስት የሰብዓዊ መብቶች እንዲከበሩ እያደረገ ያለውን ጥረት የገፋ መሆኑን አስታውቋል። መንግስት በመግለጫው በጥምር ሪፖርቱ የቀረቡ ምክረ ሐሳቦችን ተቀብሎ የተለያዩ ስራዎችን እያከናወነ መሆኑን ገልጾ አሸባሪው ህወሓት በአማራና አፋር ክልሎች የፈጸማቸውን አስከፊ የሰብዓዊ መብት ጥሰቶች ላይ ምርመራ ማድረግ ሲጠበቅበት በተወሰኑ አገራት የፖለቲካ ፍላጎት ምክንያት ያን አለማድረጉን አስታውቋል። በሰሜን ኢትዮጵያ ለምግብ ተረጂዎች ተቀምጦ የነበረውን የእርዳታ እህል ለሁለተኛ ጊዜ ከአለም ምግብ ፕሮግራም መዘረፉን የተባበሩት መንግስታት ድርጅት ትናንት ሰኞ ባወጣው መግለጫ አስታወቀ። የማርጋሪት በሽርን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። የመንግስታቱ ድርጅት ቃል አቀባይ ፈርሃን ሀቅ ከአራት ቀናት በፊት ታህሳስ ሁለት ቀን ሁለት ሺ አስራ አራት አመተ ምህረት ማምሻውን የኢትዮጵያ መከላከያ ሰራዊት አልያም የመንግስት ደጋፊ የሆኑ የታጠቁ ወታደራዊ ኃይሎች በኮምቦልቻ በሚገኘው የድርጅቱ የአደጋ መከላከያና አመራር ኮሚቴ ግቢ ውስጥ በመግባት አስራ ስምንት የአለም የምግብ ፕሮግራም ከባድ መኪኖችን በኃይል ወስደዋል ሲሉ ለጋዜጠኞች ተናግረዋል። ቃል አቀባዩ አክለውም የታጠቁ ግለሰቦች መኪኖቹን በተለያዩ ቦታዎች ለራሳቸው ጉዳይ ሲገለገሉ ባቸው ነበር ብለዋል። ከተወሰዱት ከባድ መኪኖች ውስጥ አስራ አምስቱ መመለሳቸውን ገልጸው ሶስት እንደሚቀሩም ተናግረዋል። ሀቅ እንደተናገሩት ከሆነ የተባበሩት መንግስታት ድርጅት እና የአጋር ተቋሞች ሰራተኞች ደህንነት ቅድሚያ የምንሰጠው ነገር በመሆኑ የተያዙ ሰራተኞች፣ የስራ ባልደረቦችና መኪኖች በአስቸኳይ እንዲለቀቁ ጥሪ እናደርጋለን ብለዋል። የአለም የምግብ ፕሮግራም ይህንን ጉዳይ ለፌዴራል መንግስትና ለደሴ አካባቢ ባለስልጣናት ማስታወቁንና የቀሩትን ሶስት ከባድ መኪኖችን በመመለስ ዙሪያ ባለ ባለስልጣናቱ እያገዟቸው መሆኑንም ገልጸዋል። እነዚህ ከባድ መኪኖች እርዳታ በእጅጉ በሚያሻው በአማራ ክልል ውስጥ የጠፉ ሲሆን የመንግስታቱ ድርጅት በፌዴራል መንግስቱና በህወሀት መካከል በተፈጠረው ግጭት የተነሳ ሶስት ነጥብ ሰባት ሚሊዮን የሚሆኑ ሰዎች በአማራ ክልል የሰብአዊ ድጋፍ እንደሚያሻቸው አስታውቋል። ህዳር ሀያ ስምንት ና ሀያ ዘጠኝ ዕለት የአለም የምግብ ፕሮግራም ሶስት ከባድ መኪኖቹ በወታደራዊ ኃይሎች ትእዛዝ ለግል ጥቅም መዋላቸውንም ገልጿል። በደሴ እና በኮምቦልቻ በሚገኘው የአለም የምግብ ፕሮግራም መጋዘን ውስጥ ተቀም። ተቀምጠው የነበሩ በምግብ እጥረት ለተጎዱ ህጻናት የሚውሉ የተመጣጠኑ አልሚ ምግቦች መዘረፋቸውንም ተቃውሞ ጨምሮ አስታውቋል። የመንግስታቱ ድርጅት አንዳንድ ሰራተኞቹም መሳሪያ ተደግኖባቸው እንደነበረ በመግለጽ ያንን ተከትሎ የምግብ እደላ መታገዱን ገልጿል። የተባበሩት መንግስታት ድርጅት ቃል አቀባይ በቅርቡ በኮምቦልቻ የተካሄደው የጅምላ ዘርፊያም በትግራይ ኃይሎችና በአንዳንድ የአካባቢ ነዋሪዎች የተፈጸመ ነው ብሏል። ይህ በእንዲህ እንዳለ የመንግስታቱ ድርጅት ቃል አቀባይ የሰጡትን መግለጫ ተከትሎ አምባሳደር ታዬ ሀስቀ ስላሴ በትዊተር ገጻቸው ላይ ባስተላለፉት መልእክት በኮምቦልቻ የሚገኙት የእርዳታ እህል መጋዘኖች በህወሀት ታጣቂዎች ሆነ ተብለው መዘረፋቸው ትክክል ሆኖ ሳለ የአካባቢውን ማህበረሰብ መወንጀል ግን ጥፋተኝነቱን የጥቃት ሰለባዎች ላይ ማላከክ ነው ሲሉ ተቃውሟል። አምባሳደር ታዬ በዚሁ የትዊተር መልእክታቸው ላይ የእርዳታ እህል የጫኑ አንድ ሺ አስር መኪኖች በህወሀት ጥቃት ደርሶባቸውና ለውጊያ ተጠቅሞባቸው ሳለ የመንግስታቱ ቃል አቀባይ ዛሬም በሚያስገረም ሁኔታ ሶስት የመንግስታቱ መኪኖች የኢትዮጵያ ወታደሮች መጠቀሚያ ሆኑ ሲሉ ሲከሱ ምን ማለት ይቻላል? ሲሉም አስፍረዋል። በሱዳን በአስር ሺዎች የሚቆጠሩ ሰዎች ባለፈው ጥቅምት መፈንቅለ መንግስት ባካሄዱት ወታደራዊ መንግስት አመራሮች ላይ የሚያሳድሩትን ጫና በመቀጠል በተለያዩ የአገሪቱ ከተሞች የተቃውሞ ሰልፍ አካሂደዋል። ከግልበጣው በኋላ በተነሳው ህዝባዊ ተቃውሞ ወታደራዊ መሪዎቹ የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክን ወደ ስልጣናቸው የመለሱ መሆኑን ቢገልጹም ሱዳናውያን ግን አሁንም በተቃውሟቸው የገፉበት መሆኑን የሮይተርስ ዘገባ አመልክቷል። የፈረንሳይ ወታደሮች በአፍሪካ ከማሊ ቲምቡክቱ ከተማ ዛሬ ማክሰኞ ለቀው ለመውጣት እየተዘጋጁ መሆኑ ተነገረ። ውሳኔው ፈረንሳይ በግጭት ወደ ታመሰው የሳህል አካባቢ ሽብርተኝነትን ለመዋጋት በሚል እስከ አምስት ሺህ የሚደርስ ጦሯን በመላክ ጣልቃ የገባችው ከዛሬ ስምንት ዓመት በፊት ነበር። የዛሬው ውሳኔዋ አካባቢውን ለቃ ለመውጣቷ ምልክት መሆኑ ተመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ፕሬዝደንት ጆ ባይደን ባለፈው አርብ በተከሰተው ከባድ የአውሎ ነፋስና ዝናብ ከተጠቁ አካባቢዎች ከፍተኛ ጉዳት የደረሰባት 64 ሰዎች የሞቱባትና በብዙ ሺዎች የተፈናቀሉባትን ኬንታኪን ለመጎብኘት ወደዚያው እንደሚያመሩ ተገለጸ። ለኬንታኪ አስቸኳይ ጊዜ እርዳታ ያወጁ መሆኑን የገለጹት ባይደን ጉዳት ለደረሰባት የኢሌኖይ ክፍለ ግዛት ተመሳሳዩን እንደሚያደርጉ ተናግረዋል። ለኬንታኪም ሆነ ሌሎቹን ክፍለ ግዛቶች ለመታደግ የአስተዳደራቸው ሰዎች የሚያስፈልገውን ሁሉ እንዲያደርጉ ማዘዛቸውንም ባይደን ገልጸዋል። የፌዴራል አስቸኳይ ጊዜ አስተዳደር ተቋም ፌማ በኬንታኪ አውሎ ነፋስ ከፍተኛ ጉዳት የደረሰባቸውን ቤቶች ለመጠገን በእያንዳንዱ ቤት እስከ 350 ዶላር ወጪ የሚያደርግ መሆኑን አስታውቋል። ኔቶ ወደ ምስራቅ የሚያደርገውን መስፋፋት የሚያቆም መሆኑን ዋስትና የማይሰጠን ከሆነ ሩሲያ ታክቲካል የኒውክሌር ጦር መሳሪያዎችን ጨምሮ ወታደሮቿን የምታሰማራ መሆኑን አንድ የሩሲያ ከፍተኛ ባለስልጣን አስጠነቀቁ። የሩሲያ ምክትል ውጭ ጉዳይ ሚኒስትሩ ሰርጌ ራብኮቭ ማስጠንቀቂያ በምዕራብ ኃያላን አገሮችና በሩሲያ መካከል ያለውን ፍጥጫ ከፍ ያደረገው መሆኑ ተመልክተዋል። ሩሲያ ወደ 100 ሺህ የሚጠጉ ወታደሮቿን ወደ ዩክሬን ድንበር ማስጠጋቷን አስመልክቶ በቅርቡ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያው ፕሬዚደንት ቭላዲሚር ፑቲን በቪዲዮ ተገናኝተው መወያየታቸው ይታወሳል። ከሩሲያው ማስጠንቀቂያ በፊት ከሩሲያ መሪ ፑቲን ጋር በስልክ የተገናኙት የእንግሊዙ ጠቅላይ ሚኒስትር የሩሲያ ባለስልጣናት እንደ አውሮፓ አቆጣጠር በ2014 ዩክሬንን በመውረር የፈጸሙትን ድርጊት ቢደግሙ የምዕራቡን አገራት የተባበረ ምላሽ ይጠብቃቸዋል ብለዋል። የሩሲያው ዲፕሎማት መግለጫውን የሰጡት ከሁለቱ አገር መሪዎች ንግግር በኋላ መሆኑም ተመልክተዋል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዴሞክራሲን ለመከላከልና ለማስፋፋት ነጻና ክፍት የሆነ የፓሲፊክ ቀጠናም እንዲፈጠር ከአጋሮቻቸው ጋር የሚሰሩ መሆኑን ተናገሩ። ብሊንከን ይህን የተናገሩት በደቡብ ምስራቅ እስያ የሚያደርጉትን ጉብኝት ቀጥለው ኢንዶኔዥያ በገቡበት ወቅት ነው። ከ3 ትሪሊዮን በላይ ሸቀጦች ይተላለፉበታል የተባለው የደቡብ ቻይና ባህር ያለምንም ውጥረት ነፃ እንቅስቃሴ የሚካሄድበት እንዲሆን ለማድረግ ዩናይትድ ስቴትስ የምታደርገውን ጥረት ትቀጥላለች ሲሉም ከዚህ በፊት የተገባውን ቃል ማደሳቸው ተዘግቧል። በአካባቢው ቻይና እንደ ቡርኒ፣ ማሌዥያ፣ ፊሊፒንና ታይዋን ጋር ብርቱ የንግድ ፍክክር የምታደርግ መሆኑን ተመልክተዋል። ብሊንከን በአካባቢውና በኢንዶ ፓሲፊክ ነፃና ፍትሐዊ ግብይት እንዲኖር የዩናይትድ ስቴትስ የሚፈለገውን ሁሉ ታደርጋለች። የመሰረተ ልማቶችን በመደገፍና የኮቪድ-19 ወረርሽኝን እንዲሁም የአየር ንብረት ለውጥን ለመቋቋም የሚያስችል አስፈላጊውን ድጋፍ ትሰጣለች ብለዋል። የዩናይትድ ስቴትስ አየር ኃይል የኮቪድ-19 ክትባትን አንወስድም ያሉ የሚያሉ 27 ሰዎችን ከሰራዊቱ ማባረሩን አስታወቀ። አሶሽትድ ፕሬስ እንደዘገበው የአየር ኃይሉ የክፍሉ ባልደረቦች እንደ ኤሮፓ አቆጣጠር እስከ ዳር ሁለት ድረስ የኮቪድ-19 ክትባትን እንዲወስዱ ትዕዛዝ ያስተላለፈ መሆኑ ታውቋል። ይሁን እንጂ ክትባቱን ለመውሰድ ፈቃደኛ ያልሆኑ ወይም በተለያየ ምክንያት ክትባቱ ነፃ እንዲሆኑ የተፈቀደላቸው በሺዎች የሚቆጠሩ የአየር ኃይሉ አባላት መኖራቸው በዘገባው ተመልክቷል። የአየር ኃይሉ ቃል አቀባይ አን ስቴፋን ኬ ትናንት በሰጡት መግለጫ ክትባቱን አስመልክቶ ይህ የመጀመሪያው ውሳኔ መሆኑን ጠቅሰው እንዲባረሩ የተደረጉት አዲስ ተቀጣሪዎች ወጣቶችና በዝቅተኛ የማዕረግ ደረጃ የሚገኙ መሆኑን ገልጸዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን በዚህ ዓመት መጀመሪያ ላይ ባወጣው ትዕዛዝ ሁሉም የሰራዊቱ አባላት እንዲከተቡ ቀነ ገደብ ያስቀመጠ ሲሆን ትዕዛዙም በማያከብሩት ላይ እርምጃ እንደሚወስድ ማስጠንቀቁ ይታወሳል። ዛሬ 96 ከመቶ የሚሆኑት የሰራዊቱ አባላት ቢያንስ የመጀመሪያውን ዙር ክትባት መውሰዳቸውም ተመልክተዋል። ባለፈው ነሐሴ ወር በአፍጋኒስታን በዩናይትድ ስቴትስ ድሮን ለተገደሉ አስር ሰላማዊ ሰዎች የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን አደጋውን ያደረሱትን የሰራዊቱን አባላት እንደማይቀጣ አስታወቀ። ከዚህ ውሳኔ የተደረሰው የመከላከያ ሚኒስትሩ ሎይድ ኦስተን ከሁለት የበላይ አዛዦች የቀረበላቸውን አስተያየት ካጸደቁ በኋላ መሆኑ ተነግሯል። የፔንታገን ቃል አቀባይ ጆን ከርቢ ለቪኦኤ ለቀረበላቸው ጥያቄ እንደተናገሩት የመከላከያ ሚኒስትሩ በጉዳዩ ላይ ተጨማሪ የተጠያቂነት ምርመራ እንደማይፈቅዱ ማስታወቃቸውን ገልጸዋል። ፔንታገን ገለልተኛ ምርማሪ መድቦ ሁኔታውን ካጣራ በኋላ እንደ አውሮፓ አቆጣጠር ነሐሴ 29 የተፈጸመውን አደጋ አሳዛኝ ስህተት ነው ብሎታል። የተፈጸመው ስህተት የተሳሳተ መረጃን አምኖ ከመቀበል እንጂ ከንዝህላልነት ወንጀል የተከሰተ ነው ብሎ እንደማያምንም ፔንታገን አስታውቋል። በወቅቱ አንድ አጥፍቶ ጠፊ ከሐሚድ አውሮፕላን ማረፊያ አቅራቢያ 13 አሜሪካውያንን ጨምሮ 170 የአፍጋን ሰዎችን በገደለበት ማግስት በተካሄደ የድሮን ጥቃት ሰባት ሕፃናትን ጨምሮ 10 ሰዎች መሞታቸው ይታወቃል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናው እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ታህሳስ 5 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። በአፋርና በአማራ ክልሎች መፈጸማቸው የተነገረን የሕይወት ጥፋትና የንብረት ውድመት ማንም ያደርገው ማንም በጥብቅ እንደሚያወግዝ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀ። ኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት በዋነኝነት ሰላምን ፕሮሞት የሚያደርግ ነው ያሉ ነገሮች ችግሮችን ቢሆን በሰላም ተፈተው ሀገራችን ወደነበረችበት ሰላምና መረጋጋት እንድትመለስ ትልቅ ፍላጎት አለን። የምክር ቤቱ ዋና ዲሬክተር አቶ መለሰ ሄኖክ ናቸው። ሙሉ ዘገባውን በምሽቱ ዝግጅታችን ታዳምጡታላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደያዝነው የመጀመሪያ ቅንብር እንለፍ። በሰሜን ኢትዮጵያ በተካሄደው ጦርነት በርካታ የመሰረተ ልማቶች ከወደሙባቸው ከተሞች መካከል አንዷ ደሴ ናት። በዚያ የሚገኘው ዘጋቢያችን ኬኔዲ አባተ የተለያዩ የከተማዋን ክፍሎች በመቃኘት የደረሱ ውድመቶችን ተመልክቷል። ይህንንም እንዲያካፍለን በስልክ መስመራችን ይዘነዋል ሀብታሙ ስዩም አነጋግሮታል። ኬኔዲ እንዴት አምሽተሃል? የሰሜን ኢትዮጵያው ጦርነት ከተካሄደባቸው ስፍራዎች መካከል አንዷ በሆነችው ደሴ ነው በአሁኑ ሰዓት የምትገኘው። ደሴ እንደምንውላ እንደምናድራለች። ጤና ይስጥልኝ አብታሙ እንዴት አምሽተሃል? በእንግዲህ ቀደም ሲል አንተም እንደገለጽከው በሰሜን ኢትዮጵያ ግጭት ከሚካሄድባቸው ከነበሩ ቦታዎች የደሴ ከተማ በዋንደኛነት ከሚጠቀሱት መካከል ማንሳት እንችላለን። እንግዲህ የህወሀት ኃይሎች ከተማን አንድ ወር በላይ ተቆጣጥረው ቆይተው አሁን እንግዲህ ከተማዋን ለቀው ከወጡና የፌዴራሉ መንግስት ከተማ ተቆጣጠረ ከሳምንት በላይ ተቆጥሯል። እንግዲህ በነዚህ ጊዜያት ከትናንት በስቲያ ነበር ወደ ከተማ የገባሁት። የተለያዩ እንቅስቃሴዎችን ስመለከት ነበር። በዛሬው ዕለትም ይሄው እንቅስቃሴ እንደቀጠለ ነው ያለው። ከቀን ወደ ቀን በከተማዋ የሚታየው እንቅስቃሴ እየደመቀ ነው እየተስተዋለ ያለው ማለት ነው። የተለያዩ የትራንስፖርት አገልግሎቶች በደሴና አካባቢዋ ወደ ሐይቅ ወደ ኮምቦልሳ እንደዚሁም እስከ ከሚሴን ድረስ የትራንስፖርት አገልግሎት የሚሰጡ የተሽከርካሪዎችን ተመልክቻለሁ። ከዛ ባለፈ ሌሎች የንግድ ቤቶችም እንደዚሁ ከቀን ወደ ቀን እየተከፈቱ ያሉ የጨመሩ መሆናቸውን እያስተዋልኩ ነው ያለሁት። ሆቴሎችን እንደዚሁ ከዚህ ቀደም በጦርነቱ ምክንያት ተዘግተው የቆዩ ሆቴሎች አንድ ሁለት እያሉ የሚከፈቱትም እንደዚሁ በመጨመር ላይ ይገኛሉ። በከተማዋ ያለው የንግድ እንቅስቃሴን እንደዚሁ የተወስ በተወሰነ መልኩ እየደራ በመምጣት ላይ ነው የሚገኘው ማለት ነው። ሌሎች የተለያዩ የመሰረተ ልማቶች እንደ ስልክ፣ የውሃ የመሳሰሉትም በአሁኑ ሰዓት በጥሩ ደረጃ ላይ ነው የሚገኙት የህብረተሰቡ ማስተያየት ነው የሚያሳየው አገልግሎት እንግዲህ ኔትወርክ አልፎ አልፎ የመቆራረጥ ባህሪ ይስተዋልበትም የስልክ ኔትወርክ አገልግሎት እየሰጠ የሚገኘው የኢንተርኔት አገልግሎት ግን እስከ ዛሬም ድረስ አለመጀመሩን አስተውያለው። ከዛ ውጭ መብራት በትናንትናው እለት ክትል ሚጠፍቶ ብሎ ነበር። ነገር ግን ምሽት ላይ ወደ ከወሳት በኋላ የመብራት አገልግሎት ተመልሶ ነበር። እንግዲህ ከተማዋ እና በዙሪያ ያለው እንቅስቃሴ ወደ ሀይቅ አካባቢም በዛሬ ሁለትም ለማጥናት ሞክር ያለው ደህና የሚባል እንቅስቃሴ ነው ያለው። ከትናንት ትናንት ከተመለከትኩት ተሻሉ እንቅስቃሴዎችን ማስተዋል ችያሉ። አብታሉ እንግዲህ ኬኔዲ፣ እንደሚታወቀው የደሴ ከተማና በአካባቢው ያሉ ስፍራዎች በዚህ ጦርነት ምክንያት ከፍተኛ ውድመትን ስፍራዎች መሆናቸው ይነገራል። በከተማዋና በአካባቢዋ የራስህን ቅኝት ማድረግህን ሰሞኑን ሰምቻለሁና፣ ያያቸው ውድመቶች አሉ ወይ? የደረሰው ውድመት ምን ይመስላል? በዛሬው እለት በከተማዋ ከደረሰባቸው ተቋማት መካከል በተለይ የሲቪል ማህበራዊ አገልግሎት ሰጪ ተቋማት መካከል የጤናውን ዘርፍና የትምህርቱን ዘርፍ የተወሰነ ለመቃኘት ሞክር ያለው። ከጤናው ዘርፍ እንግዲህ የደሴ አጠቃላይ ስፔሻላይ ቱስ በዛሬው ዕለት ለማየት ሞክር ያለው በዚህ ሆስፒታል እንግዲህ ከፍተኛ ጉዳት እንደደረሰ ከዚህ ቀደም በመንግስት ሚዲያዎችን ጭምር ሲዘገብ እንደነበር አንተን ተመልክተ ሊሆን ይችላል። አድማጭ ተመልካቾቻችንም እንደሰሙት እገምታለሁ። በዛሬ ዕለት እኛም እንግዲህ በስፍራው ተገኝተን እንደተመለከትነው እጅግ በጣም ከፍተኛ ሊባል የሚችል ውድመት በዚህ ሆስፒታል የደረሰው። የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት እንግዲህ እንደነገሩ ሆስፒታሉ እንደሚታወቀው ሰማኒያ አመቱ ነው ሺ ዘጠኝ መቶ ሰላሳ አራት ዓመተ ምህረት ነው በኢትዮጵያ አቆጣጠር የተመሰረተው። እንግዲህ ይህ ሆስፒታል ከዜሮ ሰማንያ ዓመት ወደኋላ ተመልሶ ከዜሮ እንደሚጀምር ነው የምቆጥረው። ነው እና በእርግጥም እንደዛ ነው የሚመስለው፣ ወይም በውስጥ ተመልክቼ የገርት ያየሁት ነገር የሚያሳየው ማለት ነው የመድኃኒት ቤት የሚባል ሙሉ በሙሉ ምንም የተረፈ መድኃኒት አለመኖሩን ተመልክቻለሁ። የመድኃኒት ቤቶች ቤቱን ሲያጸዱ የጽዳት ሰራተኞችን በዛሬ ሁለት ተመልክቼ ነበር። ግቢው በአጠቃላይ ሲጸዳ ነው የከረመ ነው። ከዛ ባለፈ ሌሎች የላቦራቶሪ እቃዎች እንደዚሁም ደግሞ በሆስፒታል የሚገኝ ኦክሲጅን ማምረቻ ማዕከል አለ። ይህ የኦክሲጅን ማምረቻ ማዕከል በአማራ ክልል ከሚገኙ ሁለት ማምረቻዎች አንዱ ነው። በምስራቅ አማራ ደግሞ ብቸኛው ነው። ለሆስፒታሉ ብቻ ሳይሆን ለሌሎችም አካባቢዎች ኦክሲጂኖችን እያመረተ የሚያደርስ ማዕከል ነበረ። ነገር ግን በአሁኑ ሰዓት ማዕከል በውስጡ ያለው የኦክሲጂን ማምረቻ በህወሓት ኃይሎች ተዘርፎ እንደተወሰደ ነው የሆስፒታሉ ስራ አስኪያጅ የነገረችን። ከዚያም ውጭ እንግዲህ የተረፈው ደግሞ አገልግሎት እንዳይሰጥ ተደርጎ እንደወደመ ይህ ብቻ ሳይሆን ሌሎችም ማቴሪያሎች፣ አብዛኛው ማሽነሪዎች የካንሰር ሕክምናን ጨምሮ እንደዚሁም የካንሰር ሕክምና በዚህ በምስራቅ አማራ ብቸኛው የካንሰር ሕክምና የሚሰጥበት ሆስፒታል ነው። የእሱም ማቴሪያሎች ሳይቀሩ በርካታ ማሽነሪዎች ተዘርፎ መወሰዳቸውን፣ እነዚህ ዘረፋዎች ደግሞ የሚካሄዱት በእጅግ በጣም በጥንቃቄ እንደሆነና ባለሙያዎች እየመጡ እንደሚፈቷቸው የእንግዲህ ዘረፋው የተካሄደበት መንገድ እንደሚያሳዩ በራሳቸው በሙያው አንደሎታቸው ነግረውኛል ዶክተር ሃይማኖት። ከዛ ባለፈ እንግዲህ የሆስፒታሉ በአሁኑ ሰዓት በተወሰነ ደረጃ ወደ አገልግሎት መመለስ ጀምሯል። በተለይ የወሊድ አገልግሎት እና ድንገተኛ አገልግሎት እንደዚሁም ደግሞ የተመላላሽ አካባቢዎች በተለይ የኤችአይቪ እና የመሳሰሉ በቋሚነት መድኃኒት የሚወስዱ ግለሰቦችን ማስተናገድ ጀምሯል። ይህን የሚያስተናግደው እንግዲህ ማቴሪያል ኖሮ ሳይሆን ባለሙያዎች ባላቸው ሙያ ብቻ አገልግሎት መስጠት ስላለባቸው እንደሚያደርጉ ነው የነገሩን። ከወሊድ ጋር በተያያዘ በወር በአማካይ ስምንት መቶ እናቶች በሆስፒታሉ ይወልዱ እንደነበረ ነው የነገሩኝ። እንግዲህ በአሁኑ ሰዓት ይህ በተቋረጠበት ጊዜ ብዙዎች ለጉዳት ሊጋለጡ ስለሚችሉ እንደተጋለጡ ነግረውኝ ይህንን ለመቅረፍ በሚል ይህን አገልግሎት እንደጀመሩ ነግረውኛል ማለት ነው። እንግዲህ በአጠቃላይ ሆስፒታሉ አስር ሚሊዮን በሚሆኑ ሰዎች አገልግሎት ይሰጥ እንደነበረው የነገሩኝ። አስር ሚሊዮን ስል በአማራ ክልል እዚሁ በምስራቅ አማራ፣ እንደዚሁም በአፋር ክልል የትግራይ አጎራባች ክልሎች እንደዚሁ የዚህ ሆስፒታል ተጠቃሚዎች እንደነበሩ ነግረውኛል። ነገር ግን አሁን ከጳውሎስ ሆስፒታል ከአዲስ አበባ ከመጡ ባለሙያዎች ጋር እነሱ ከሚያደርጉላቸው ድጋፍ ጋር አንድ ላይ ሆነው በተወሰነ መልኩ ሆስፒታሉን በእነዚህ አገልግሎቶች ቀደም ሲል መጠቀስኳቸው ወደ ስራ ለመመለስ ሞክረዋል። ከዛ ባለፈ እንግዲህ ከትምህርቱን ዘርፍ እንደዚሁ በርካታ ትምህርት ቤቶች ጉዳት ደርሶባቸዋል። እኔ ግን በዛሬው ዕለት የተመለከትኩት የ ወሎ ዩኒቨርሲቲ እና በወሎ ዩኒቨርሲቲ እንደዚሁ በርካታ ውድመት መከሰቱን በስፍራው ተገኝቼ መመልከት ችያለሁ። የዩኒቨርሲቲ ፕሬዚደንት ዶክተር መንግልክ እንደነገሩ በዩኒቨርሲቲ የደረሰው ጉዳት በአጠቃላይ በሰሩት ጥናት አስራ አምስት ቢሊየን የኢትዮጵያ ብር እንደሚገመት ነግረውኛል። እንግዲህ ይህንን የደረሱትን ጉዳቶች ሙሉ በሙሉ ለማካካስ ረዥም ጊዜ ቢወስድም በአጭር ጊዜ የሚሰሯቸውን ስራዎች መሰረታዊ የሚባሉትን በመስራት የተማሪዎችን ከሁለት እስከ ሶስት ወር ባለው ጊዜ ውስጥ በመሰረታዊ አገልግሎቶች ለመቀበል ጥረት እያደረጉ እንደሆነ ነግረውኛል የዩኒቨርሲቲው ፕሬዝደንት። ሀብታሙ፣ እጅግ በጣም አመሰግናለሁ። ኬኔዲ አባተ የአሜሪካ ድምፅ ዘጋቢ ከደሴ ላደረስከን መረጃ በእጅጉ አመስጋኝ ነን። መልካም ምሽት ይሁንልህ። አመሰግናለሁ። ብሰቡ መልካም አድማጮች የተከታተላችሁት ለዕለቱ የያዝነውን አብይ ርዕስ ዘገባችንን ነበር። ኬኔዲ አባተን እናመሰግናለን። ኬኔዲ በምስል ጭምር የታገዙ ዘገባዎችን በተከታታይ ያካፍለናል። አሁን ወደ ተከታዩ ዘርዘር ያለ የመጽሔት ዝግጅታችን እናልፋለን። በኢትዮጵያ እየተተገበረ ያለው የአስቸኳይ ጊዜ አዋጅን ሽፋን በማድረግ ህገወጥ ድርጊት በሚፈጽሙ የጸጥታ ኃይል አባላት እና ሌሎች አካላት ላይ እርምጃ መውሰድ መጀመሩን የፍትህ ሚኒስቴር አስታውቋል። ሰሞኑን በህገወጥ መንገድ አስፈራርተው ከግለሰቦች ገንዘብ የተቀበሉ ሶስት የፌዴራል ፖሊስ አባላት እና አንድ ሲቪል ፍርድ ቤት መቅረባቸውን ሚኒስቴሩ አመልክቷል። ተመሳሳይ ድርጊቶችን በፈጸሙ ተጨማሪ የጸጥታ ኃይል አባላትና ሌሎችም አካላት ላይ የመዛግብት ምርመራ እየተካሄደባቸው ነው ያሉት የፍትሕ ሚኒስቴር ቃል አቀባይ አቶ አወለ ሱልጣን፣ ህብረተሰቡ ጥቆማ ማድረሱን መቀጠል አለበት ብለዋል። ፀሐይ ዳምጠው ተከታዩን ታስደምጠናለች። የአስቸኳይ ጊዜ አዋጁን መነሻ በማድረግ ጥሰት የሚፈጽሙ የጸጥታ አባላትና ሌሎች አካላት ጥቂት ቢሆኑ መኖራቸውን መንግስት ስናገር የመጀመሪያው አይደለም። ሰሞኑን ይፋ የተደረገው ክስ ደግሞ መንግስት እርምጃ መውሰድ መጀመሩንና ጉዳያቸው ፍርድ ቤት የደረሰው የጸጥታ አባላት መኖራቸውን ያመላከተ ነው። እነዚህ ሶስት የጸጥታ አባላት እና አንድ ሲቪል ተጠርጣሪዎች የተከሰሱበት ጥቅምት ሀያ ሶስት ሁለት ሺህ አስራ አራት ዓመተ ምህረት በአዲስ አበባ ከተማ ልደታ ክፍለ ከተማ ወረዳ ዘጠኝ ልዩ ቦታ ዲያፍሪክ ሆቴል አካባቢ የግል ተበዳይ በባለቤትነት ወደሚያስተዳድረው የንግድ መደብር በመግባት በፈጸሙት ድርጊት ነው። የፍትህ ሚኒስቴር ቃል አቀባይ አቶ አወል ሱልጣን ለአሜሪካ ድምጽ ሲያስረዱ እነዚህ እርዳት ኢንስፔክተር ፍቃዱ ዘውዴ፣ እርዳት ኢንስፔክተር ይሳቅ ዳካ ረዳት ኢንስፔክተር ደሴ ዶጆ እና ከእነዚሁ ጋር ደግሞ በወንጀል የተሳተፈው ደግሞ አቶ ዳዊት ዳድ የሚባሉ አራት ሰዎች በተለይ አራተኛው ተከሳሽ የኢንሳ ወይም የመረጃ መረብ ደህንነት መስሪያ ቤት ባልደረባ መስሎ በመገኘት ሌሎቹ ደግሞ የፖሊስ አባልነታቸውን በመጠቀምና ከአስቸኳይ ጊዜ አዋጅ ጋር ተያይዞ ግለሰቡን አንተን በቁጥጥር ስር ለመዋል የመጣ ነው ከአስቸኳይ ጊዜ አዋጅ አንጻር ወይም ደግሞ በሕግ ትፈለጋለህ ብለው ነው እንግዲህ ከሚኖርበት ቤት ይዘውት በነበሩት መኪና ይዘውት ከራቁ በኋላ የሚንዲለቁት ወይም አንድ ሚሊዮን ብር ክጠን ብለው ይጠይቁታል። ይህን ጥያቄ ካቀረቡ በኋላ በተፈጠረ ድርድር በስተመጨረሻ መጨረሻ ከግል ተበዳዩ ሁለት መቶ ስልሳ ሺ ብር ወደ አንደኛ ተከሳሽ አካውንት እንዲገባ በማድረግ ይህንኑ ገንዘብ እንግዲህ አራቱን ተካፍለውት ነው ያልተገባ ጥቅም በማግኘት ወይም ወንጀል ፈጽመው ያንን ገንዘብ መጠቀም የቻሉት ። አስቸኳይ ጊዜ አዋጁን ተገን በማድረግ ብዙ ወንጀሎች ሊፈጸሙ ይችሉ ነበር ያሉት አቶ አወል አሁን ባለው ሁኔታ በተደራጀ መልክ ምርመራው ተጠናቆ ለአቃቤ ሕግ የቀረበው መዝገብ አንድ መሆኑን ገልጸው ሌሎች መሰል መዝገቦች ይኖራሉ ሲሉም አብራርተዋል። አሁን ባለን ተጨባጭ ሁኔታ አቃቤ ሕግ የተጠናቀቀ መዝገብ ቀርቦለት ክስ መስቶ ጉዳዩን ወደ ፍርድ ቤት ለመጀመሪያ ጊዜ ወሰደ በተመሳሳይ ወንጀል ማለት ነው። ይሄ መጀመሪያው ነው። ነገር ግን በምርመራ ላይ ያሉ ወንጀል መዝገቦች የሉ ማለት አይደለም። ምርመራ እያከናወንባቸው ያሉ መዛገብቶች አሉ። ማህበረሰቡም ጥቆማ እያቀረበ ነው። የወንጀል ምርመራዎች እየተደረጉን ያሉ ወደ ወንጀል ምርመራ ሄዶ ጠንክሮ መብቱን ለማስከበር የሚችል ሰው አጋጥሟቸው ቃሉ የሚሰጥበት ሁኔታ ተፈጥሮ ምርመራ ተከናውኖ መዝገቡ እዚህ የደረሰው መዝገብ ይሄ ይሁን እንጂ በተለያዩ ቦታዎች ላይ እንደዚህ አይነት መሰል ተግባራት የሚፈጸምበት እድል ሊኖር እንደሚችል ማሳያ ነው ማለት ነው። ይህ ሲባል እንግዲህ ሁሉንም ፖሊሶች የሚመለከት አይደለም። የሙያዊ ዲስፕሊንን የተላበሰ ፖሊስ የመኖሩን ያህል በእንደዚህ አይነት ተግባር ላይ የሚሰማሩ በእንደዚህ አይነት ተግባር ላይ የሚሳተፉ የፖሊስም የጸጥታ አባላትም መኖራቸው ግን የሚያመላክት የወንጀል ተግባርን ብሎ ማንሳት ይቻላል። የአስቸኳይ ጊዜ አዋጁ የህብረተሰቡን ደህንነት ለመጠበቅ የታወጀ ነው። ነገር ግን አንዳንድ ስነ ምግባር የጎደላቸው አካላት የተሰጣቸውን አደራና ኃላፊነት ወደ ጎን ትተው ለራሳቸው ጥቅም ያውላሉ ሲሉ አቶ አወል አክለዋል። በተለይ በአስቸኳይ ጊዜ አዋጁ በጥብቅ የተከለከሉ መደበኛ የነዋሪነት መታወቂያና የተለያዩ ሐሰተኛ ሰነዶች ጭምር በገንዘብ የሚሰጡ አካላት በህግ ተጠያቂ እንዲሆኑ ለማድረግ እየተሰራ ነው ሲሉ ቃል አቀባዩ ገልጸዋል። በክልሎችም ጭምር አሁን ቋሚ መታወቂያዎችን መስጠት በተከለከለበት በአሁኑ ጊዜ የአስቸኳይ ጊዜ አዋጁ ያስቀመጣቸውን ክልከላዎችም ጭምር እየጣሱ ወንጀል የሚሳተፉ ሰዎች እንዳሉ የሚያሳዩ የሚጠቁሙ የወንጀል ምርመራ መዛግብቶች አሉ። እንገና ያልደረሱ ለክስ ያልበቁ በምርመራ ሂደት ላይ ያሉ ተከሳዮችን መቆጠር ሰለማዋል ጥረት እየተደረገባቸው ያሉ መዝገቦች አሉ። እነዚህ መዛግብቶች እንግዲህ በረገችን ላይ ከአስቸኳይ ጊዜ አዋጅ ጋር ተያይዞ እየተደረጉ ያሉ ወንጀል ምርመራዎች ቀላል የሚባል ቁጥር አይደለም ያላቸው ብዙ ናቸው። ነገር ግን አሁን ካለው በጣም ሰፊ ከሆነ የወንጀል መከላከል ስራ ጋር ተያይዞ የወንጀል ክስ ለመመስረት የሚያስችል ስራውን ለመስራት ከተፈጸሙት ወንጀል ብዛት አንጻር ጊዜ ይወስድ ይሆናል እንጂ ምርመራዎቹን ከስር ከስር እያጠናቀቁ ክስ መሰረት የሚቻልበት ሁኔታ ሲኖር ክስ መሰረትን የምንሄደው በቅርብ ጊዜም ምንፍርድ ቤት የምንልካቸው ቀላል የማይባል ቁጥር ያላቸው መዛግብቶች አሉ። የሀሰተኛ ሰነድ ዝግጅት መታወቂያ፣ ሌሎችም መሰል በሀሰት የሚዘጋጁ ሰነዶችን እያዘጋጁ ለግለሰቦች የሚሸጡ ወይም ደግሞ የሚያዘጋጁ በወንጀል ተግባር ላይ የሚሳተፉ ሰዎችን በቁጥጥር ስር የመዋል ተግባሩ ይቀጥላል። በምደርሰው ጥቆማ የጸጥታ ኃይሎች በግለሰቦች ቤት ላይ ብርበራ ሲያከናውኑ መጣስ የሌለባቸው መብቶች ናቸው ያሉት እንዳሉትን አቶ አወል ተናግረዋል። ወደ ቤቱን በሚገባበት ጊዜ የፖሊስ አባል መሆኑን የሚያሳይ መታወቂያ ሊያሳይ ይገባል። ለምሳሌ የፖሊስ ማንነቱን የሚገልጽ መታወቂያ ሲጠይቀው እኔ የሚጠይቅ መብት የለም ሊሉ አይችልም። ቢኮዝ መበርበር ነው እንጂ የሚችለው ማንነቱን ሳያራገጥ ከሆነ የእሱን ልብስ ለብሶ ሲቪል የዛ ሰው የቤት ሊፈትሽ ቢመጣ በምን እንደሚለየው ማህበረሰቡ። ስለዚህ ማህበረሰቡን በአቋራጭ ለመበልጸግ በአቋራጭ ያልተገባ ጥቅም ለማግኘት ሰዎች ያሉባቸውን ስጋቶችን ተጠቅሞ ጥቅም ለማግኘት የሚፈልግ ሰውን ቢተር ለማረግ ወይም ለመከላከል የዛ የፖ የፖሊስ አባል መሆን በሚገባ መራገጥ መቻል አለበት። ስለዚህ ግለሰቦች ቤታቸውን ሊፈትሽ የመጣውን ሰውዬ መጠየቅ መታወቂያ የመጠየቅ መብት አላቸው። ይሄ አይከለከልም። ስለዚህ ፖሊስም መታወቂያ የሚጠይቅበት ጊዜ ያንን መልክ አሳይቶ ፖሊስ ነኝ የስር ትእዛዝ፣ ከጠየቁት የስር ትእዛዝ ማምጣት ግዴታ አይደለም። የአስቸኳይ ጊዜ አዋጅ ውስጥ ያለ ነው። የአስቸኳይ ጊዜ እስከማወጣ ድረስ የሚፈጸሙ ወንጀሎች ማህበረሰቡን፣ የአካባቢውን ሰላም ያናጋሉ። ስለዚህ በፍጥነት በመውሰድ እርምጃ የእናንተ እንደነት ስለሆነ የምጠብቀው። ስለዚህ አንድ ጠይቁኝ አይገባም የሚል ማብራሪያ ሰጥቶ በአክብሮት ያንን ቤት በትትና uh but then i got ያንን ቤት በሚገባ መፈተሽ መሰያል ያለበት ሲፈትሽ ወይም ሲበረብር ደግሞ እቃዎች እንዳይበላሹ፣ እንዳይጠፉ፣ እንዳይባክኑ ጥንቃቄ ማድረግ መቻል አለበት። በኢትዮጵያ ባለው የሰላም ችግር ምክንያት የታወጀውን የአስቸኳይ ጊዜ አዋጅ አንዳንድ ኃላፊነት በማይሰማቸው ግለሰቦች ለግል ጥቅማቸውን ለማዋል ስረራጡ ይታያሉ ያሉት አቶ አወል ህብረተሰቡ መሰል ችግር ከማንኛውም አካል ካጋጠመው ለሚመለከተው አካል ጥቆማ በማድረስ መተባበር ይኖርበታል ስሉም አሳስበዋል። ለአሜሪካ ድምፅ ሐይ ዳምጠው ከአዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው ወደ ተከታዩ ዘገባ እንውሰዳችሁ በአፋርና በአማራ ክልሎች መፈጸማቸው የተነገረው የሕይወት ጥፋትና የንብረት ውድመት ማንም ያደርገው ማንም በጥብቅ እንደሚያወግዘው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታውቋል። ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ይዟል ያለውን አቋምም ነቅፏል። መለስካቸው አምሃ ዝርዝሩን ይዟል። ምክር ቤቱ ባሰራጨው የጽሑፍ መግለጫ የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት የሥራ አስፈጻሚ ኮሚቴ ኢፍታዊነትን መቃወም የምክር ቤቱ ዋና ግቡ ከመሆኑ አኳያ በአሁኑ ጊዜ በየትኛውም ወገን የሚፈጸሙ በሕይወትና በንብረት ላይ የሚደርሱ ጥፋቶችን በጽኑ እንደሚያውግዝ ገልጿል። መግለጫው አክለውም በግጭቱ የተጠመዱ ወገኖች ሰብአዊ መብቶችን ለመጠበቅና ሰብአዊነትን ማክበር ትንሹ ግዴታቸው መሆኑን ተገንዝበው መንቀሳቀስ እንዳለባቸውም ያሳስባል። ይህ ባለመፈጸሙ ግን የመሠረተ ልማትም የግንኙነት መስመሮች፣ ትምህርት ቤቶች፣ የጤና ማዕከላት የመሳሰሉት የህዝብ መጠቀሚያ ሀብቶች መውደማቸውን ገልጿል። በሰው ሕይወትና በሌሎች መሠረታዊ ሰብአዊ መብቶች ላይ የተፈጸመውን ጥሰትም ዘርዝሯል። ግጭቱ በሚታይባቸው የአገሪቱ ክፍሎች የተፈጸሙትን ጥፋቶች ምክር ቤቱ አድራጊዎችን ለይቶ ለምን እንዳላወገዘ ቪኦኤ የምክር ቤቱን ዋና ዲሬክተር አቶ ሄኖክ መለሰን ጠይቋቸዋል። ኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት በዋነኝነት ሰላምን ፕሮሞት የሚያደርግ ነው። ያሉ ነገሮች ችግሮችን ቢሆን በሰላም ተፈተው ሀገራችን ወደነበረችበት ሰላምና መረጋጋት እንድትመለስ ትልቅ ፍላጎት አለን። ለዚህም ደግሞ ኮንትሪቢዩት ለማድረግ አጥብቀን እንሰራለን። እንግዲህ ያሉን መረጃዎች ተካርቶ ሲያልቁ ደግሞ በይፋ የምናወግዘው ነው የሚሆነው አሁን የሚያሳስበን ቅድሚያም የምንሰጠው የዜጎቻችን መጎዳት መፈናቀል በፎቶ ፓርት በመሰረተ ልማት እዛ ላይ እንግዲህ በሰፊ እንደተጠቀሰው ከላይብሊሁድ እንግዲህ ሰዎች ሊኖሩባቸው ከሚችሉት መኖሪያቸው ጭምር ከብቶቻቸው ጭምር ወድመዋል እርሻቸው ጭምር በጣም በጣም ትግ ተረዳሽበታል። እና ይህ በምንም መስፈር ተቀባይነት ስለሌለው ለጊዜ በጣም ፎከስ የምናደርገው ህዝባቸው። አቶ ኤኖክ ጨምረውም በተለይ በአፋርና በአማራ ክልሎች ህወሀት አንዳንድ ከተሞችን ከመቆጣጠሩ በፊትና ከተሞችንም ለቆ ሲወጣ የነበሩትን የተለያዩ ሁኔታዎች ምክር ቤቱ መገንዘቡን አስታውሰው የተለያዩ የሀገር ውስጥና የውጭ አገር አካላት ያወጧቸውንም ዘገባዎች መመልከቱን ገልጸዋል። ይሁንና እውነታውና የጥፋቱ መጠን አሁንም ሙሉ በሙሉ ተገልጧል ማለት እንደማይቻል ተናግረዋል። የተፈጠረውን ሰብአዊ ቀውስ ለመፍታት ምክር ቤቱ የበኩሉን ድርሻ ለመወጣት ዝግጅት እያደረገ መሆኑንም ዋናው ዳይሬክተር ለቪኦኤ ተናግረዋል። ምክር ቤቱ እንግዲህ አሁን ባለው ሁኔታ ሁልጊዜ ያው መንግስትን ቢሆን በምናገኛቸው መድረኮች ሰላምን እንዲያመጣ የበኩሉን የጀመረውን እግል ከበቢ ጀምሮ ሲያደርግ የነበረውን ጥረት አጠናክሮ እንዲቀጥል እንመክራለን። ሁኔታው ትንሹ ስብስብ ያለ እንደሆነ ያው እናንተ የምትረዱት ነው። በአሁኑ ሰዓት ግን ምክር ቤቱ እንግዲህ በዋነኝነት ያዘው አንደኛው በእንደዚህ አይነት ጦርነት መሀል ሲቪል ማህበረሰብ ሚና ምንድን ነው የሚለውን በደንብ ከመረዳት ጀምሮ በጦርነት ጊዜ ተቀዳሚ ተግባሩ አንደኛው ሁማኒታሪያን የሆኑ ስራዎችን መስራት ነው። ከዚህ ጋር በጦርነት የሚሆን ጦርነቱ እንግዲህ አንድ ቀን ይቆማል ብለን እናስባለን እና ያ በሚሆን ሰዓት ደግሞ በፖስት በፖስትንፍሪት ጊዜ ምን አይነት ስራዎች መስራት አለባቸው በሲቪል ማህበረሰብ የሚለውን በየተቀጭ ለት የሁማኒታሪያን የሚሆን እንደገና ደግሞ የተለያዩ ትራውማም ሳይኮስ የሆኑ ፕሮግራሞች መስራት እንዳለባቸው በርካታ ሰዎች መስራት እንዳለባቸው እናምናለን። የምክር ቤቱ መግለጫ አክሎም ዓለም አቀፉ ማህበረሰብ በኢትዮጵያ ላይ አድርጎታል ያለውን ያልተገባ ጫና ነቅፏል። በተለይም የዩናይትድ ስቴትስ የወቅቱ አስተዳደር የአገዋ ዕድልን ለመከልከል ወስደዋለሁ ያለውን እርምጃ በሀገሪቱ የሚፈለገውን ሰላም ሊያመጣ የማይችል ምክንያታዊነት የጎደለው እርምጃ ነው ሲል ተችቷል። ዓለም አቀፉን መገናኛ ብዙሃን ጨምሮ ሌሎች የአገር ውስጥና የውጭ ባለድርሻ አካላት ሁሉ ችግሩን ኃላፊነት በሚሰማው መንገድ ለመፍታት ጥረት እንዲያደርጉም ጥሪ አቅርበዋል። የዓለም አቀፉ ማኅበረሰብ አባላት በተለይ ምዕራባውያን መንግሥታትና አንዳንድ የተባበሩት መንግሥታት ድርጅት አካላት እንዲሁም ምግባረ ሰናይ ድርጅቶች ለአንድ ወገን ያደላ ተግባር ይፈጽማሉ የሚለውን ክስ በተደጋጋሚ ሲያስተባብሉ መቆየታቸው አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱ ዝግጅታችን ይቀጥላል። በተከታዩ ዘገባ ወደ ዩጋንዳ እንውሰዳችሁ። የዩጋንዳ ፖሊስ ዛሬ ማክሰኞ የተቃዋሚውን ፓርቲ መሪ ቦቢ ዋይንን በዚያች አገር ለሚካሄደው የአካባቢ ምርጫ ለፓርቲ እጩዎች የሚደረገውን የድጋፍ ሰልፍ እንዳይመራ በቤት ውስጥ እስር ላይ ማድረጉ ተገለጸ። እርምጃው ፖለቲካዊ ይዘት ያለው መሆኑንም ፖሊስ አምኗል። ሀሊማ አቱማኔ ከካምፓላ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። የተቃዋሚው የብሔራዊ አንድነት መድረክ መሪ በምስራቃዊ ዩጋንዳ ካዩንጋ ወረዳ ከሚገኘው መኖሪያ ቤታቸው የሚነሳ ሰልፍ ለመምራት መዘጋጀታቸውን የሚያረጋግጥ መረጃ የኡጋንዳ ፖሊስ ከሚታመን ምንጭ አግኝቻለሁ ነው ያለው። ባቢ ዋይን በሚለው መጠሪያ ይበልጥ የሚታወቁት የተቃዋሚው መሪ ሮበርት ኪያጉላኒ ለወረዳዊቱ ሊቀመንበር ለመሆን በሚደረገው የአካባቢ ምርጫ ለሚወዳደሩት የፓርቲያቸው እጩ የድጋፍ ዘመቻ ለማድረግ ውጥ ነበራቸው። ዛሬ ማለዳ ከእንቅልፍ ሲነሱ የገጠማቸውን ለአሜሪካ ድምፅ በሰጡት አስተያየት እንዲህ ገልጸውታል። ጠዋት ስንነሳ ዙሪያችንን በወታደሮችና በፖሊስ መኮንኖች ተከበናል። የአጥራችን ዙሪያ ሰው እንዳይተላለፍ ተደርጎ ሙሉ በሙሉ ተዘግቷል። ወደ ቤታችን የሚወስዱት መንገዶችን በተመሳሳይ ሁኔታ ተዘግተዋል። ማንም መውጣትም ሆነ መግባት አይፈቀድለትም። የጥበቃ ሰራተኛዬና አትክልተኛዬ ምን እንደተፈጠረ ለማጣራት በሄዱበት ተይዘው ክፉኛ ተደብድበው በአቅራቢያው የቆመች ተሽከርካሪ ላይ ተጫኑ። ከዚያ በኋላ ወዴት እንደወሰዷቸው እስካሁን አናውቅም። የፖሊስ ምክትል ቃል አቀባይ ሉቃስ ኦዮሲጌሪ በቦቢ ዋይን መኖሪያ ቤት አቅራቢያ ፖሊስ መሰማራቱን አረጋግጠዋል ሃድ ዘ ፕላን ክቡርነታቸው ካዩንጋ ከሚገኘው መኖሪያ ቤታቸው የሚነሳ ሰልፍ ለማስተባበር እቅድ ነበራቸው። ስለሆነም በመሰረቱ ይህ እንዳይሆን የሚከለክል ኃይል አሰማራል። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ በዛሬ ዕለት ካዩንጋን ጋን ይጎበኛሉ ተብሎ ተጠብቋል። ይህም ጠቅላይ ሚኒስትር ሮቢና ናባንጃ በአካባቢው ተገኝተው ለገዢው ፓርቲ እጩ የድጋፍ ሰልፍ በመሩ ማግስት መሆኑ ነው። ዋይን በበኩላቸው በቤታቸው በቁም ስር እንዲውሉ መደረጋቸው በኡጋንዳ ያለው አምባገነናዊ አገዛዝ ምሳሌ መሆኑንና የምርጫውን አንድ ወገንተኝነት የሚያሳይ ነው ይላሉ። የሚገርመኝ እኔ የተፎካካሪ ፓርቲ ፕሬዚደንት ሆኜ ሳለሁ ለእኔ እጩ ድጋፍ ማሰባሰቤ ለምን ተቀባይነት እንደሌለው ነው ይህ እየተገዛንበት ያለውን ህግ አልባና ስርዓት አልባ አሰራር ነው የሚያሳየው። ዋይን በማያፈናፍን የቁም እስር ከቤታቸው እንዳይወጡ ሲደረጉ፣ ይህ ያሁኑ የመጀመሪያቸው አይደለም። ባለፈው ጥር ወር መጀመሪያ ከተካሄደው የኡጋንዳ አጠቃላይ ምርጫ ማግስትም የአገሪቱ ፍርድ ቤት ከሁለት ሳምንታት በኋላ የመኖሪያ ቤታቸውን አጥረው የነበሩትን የጸጥታ ኃይሎች አካባቢውን ለቀው እንዲወጡ እስኪያዝ ድረስ ዋይን በቁም እስረኝነት ውለው ነበር። እያደመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ ላይም ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ያምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሮ ወይም ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ኢሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን። ነጻ ከወጡ አካባቢዎች ተፈናቅለው ባህር ዳር ዘንዘልማ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች ወደ የመጡበት አካባቢ እንዲመለሱ መንግስት ድጋፍ እንዲያደርጋላቸው ጠይቀዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ ከያዝነው ሳምንት ጀምሮ ተፈናቃዮችን ወደ ቀያቸው የመመለስ ስራ እንደሚጀምር ገልጾ ለተፈናቃዮቹ ከአንድ ሚሊዮን አራት መቶ ሺህ ኩንታል በላይ አስቸኳይ የምግብ እርዳታ እንደሚያስፈልግም ገልጿል። አስቴር ምስጋናው ዝርዝር አላት። ወጣት ታሪኩ ከደቡብ ወሎ ዞን ደሴ ከተማ እንደመጣ በባህር ዳር ከተማ በዘንዘልማ ጊዜያዊ መጠለያ ጣቢያ ውስጥ ከወር በላይ እንደተቀመጠ ይናገራል። በቆይታው ብዙ ያልተመቹ ነገሮች እንደነበሩ አሁን የደሴ ከተማ ከሕወሓት ታጣቂዎች ነጻ በመሆኑ መንግስት የትራንስፖርት ብቻ እንዲያመቻችለት ጠይቋል። መጠለያ ግኝተናል፣ ሌላ ነገር ግን ምንም አላገኘም። ግን አሁን ሀገራችን ስለተለቀቀ ደስ ብሎናል። ወደ ሀገራችን መግባት እንፈልጋለን ገራች ሰዎችም ከደቡብ ወሎ ዞን ኮምቦልቻ ከተማ የመጣው ሌላው ተፈናቃይ ወጣት ሞላ ሲሳይ ተመሳሳይ ሀሳብ ሰንዝሯል። መኪና ነው የሚሄደው። ያው ከቤትም እንግዲህ ምንም እንደሆነ ቤት ማለት ነው እና ወደ ቤት የምንፈልጋለን። አሁን መኪና ድመጠ ብለን በጣም ደስ ይለኛል። ከደሴ ከተማ የመጣችው የሩት በቀለ መጠለያ ጣቢያ ውስጥ ኑሮ ስቃይ መሆኑን ገልጻ መንግስት ወደ ቀያቸው በተሎ እንዲመልሳቸው እና አስፈላጊ የሆኑ የእለት ምግቦችንም መንግስት እንዲያቀርብላቸው ትጠይቃለች። ደሴ ተለቋል፣ ግን ምን ይዘን እንግባ? ምናችን እንሄድ እኛ የደሴ ሰዎች እኮ ማለት አምስት ወር ሙሉ እኮ የዘቆጣና እምነት ተፈናቃዮችን እኮ ስናበላ ስናጠጣ ከርመን ባዶ ኪሳችንን ተፈናቅለን የመጣን ደሴ ማለት ባዶ እጃችንን የመጣን ሰዎች ነን ስለዚህ እንዴት ነው የምንሄደው በባዶ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅአለም በህወሓት ቁጥጥር ስር በነበሩ አካባቢዎች የመጡ ተፈናቃዮች በዚህ ሳምንት ጀምሮ ወደ ቀያቸው የመመለስ ስራ እንደሚጀምሩ ተናግረዋል አብዛኛው የክልላችን አካባቢ ነጻ የወጣበት ሁኔታ ነው ያለ እነዚህ ነጻ የወጡ አካባቢዎች ጋር ተያይዞ ሁለት መሰረታዊ ስራዎችን እናከናውናለን። የመጀመሪያው በሚቀጥለው ሳምንት በተለቀቁ አካባቢዎች የሚኖሩ ወገኖቻችን ተፈናቅለው ከቆዩበት ቦታ ወደ ቀያቸው የሚመለሱበት ሁኔታ ይፈጠራል። እነዚህ ወገኖቻችን ወደ ቀያቸው ሲመለሱ ቀያቸውን ወይም ቤታቸውን በነበረበት ሁኔታ አይደለም የሚያገኙት። ቤታቸው ፈርሶ ንብረታቸው ተዘርፎ ነው የሚያገኙት። ስለዚህ እነዚህ የህብረተሰብ ክፍሎች ወደ ቀያቸው ስንመልስ በተደራጀ አቋም መመለስ ስላለብን እሱን ስራ እየሰራ እናያለን። ሄደው እስከሚቋቋሙ ድረስ ከፍተኛ የሆነ ድጋፍ ያስፈልጋቸዋል። ይህን ድጋፍ ልክ ከአሁን በፊት ህብረተሰቡ ሲያደርግ እንደነበረው የመረዳዳት ድጋፍ አሁንም በሚመለሱበት አካባቢ ህብረተሰቡና መንግስት እና መንግስት ያልሆኑ ድርጅቶች ድጋፍ ሊያደርጉ የሚችሉበት ሁኔታ መኖር አለበት። ወደ ቀያቸው ለሚመለሱ ተፈናቃዮች ከአንድ ሚሊየን አራት መቶ ሺህ ኩንታል በላይ አስቸኳይ የምግብ እርዳታ እንደሚያስፈልግ ኮሚሽነር ዘላለም ገልጸዋል። በተመሳሳይ በተለቀቁ አካባቢዎች ከፍተኛ ቁጥር ያለው የህብረተሰብ ክፍል ችግር ውስጥ ነው። ሙሉ በሙሉ ማለት ይቻላል ወደ ሰባት ሚሊዮን አካባቢ ህዝብ ነው። ይህ ህዝብ ከፍተኛ የሆነ የምግብ ችግር፣ የመድኃኒት ችግር ገጥሞት የኖረ ህዝብ ነው። ምንም አይነት ሰብአዊ ድጋፍ ሳይደረግለት የቆየ ህዝብ ነው። ስለዚህ ለዚህ ህዝብ ኦልሞስት ወደ አንድ ነጥብ አራት ሜትሪክ ቶን የምግብ ሊያስፈልገዋል። ይሄ ማለት አንድ ሚሊዮን አራት መቶ ሺህ አካባቢ ኩንታል እህል ማለት ነው። አልባሳት ያስፈልገዋል። የምግብ ማክሰያ ቁሳቁስ ያስፈልጋል። ፍራሽ፣ ብርድ ልብሶች ያስፈልጋሉ። ስለዚህ ይህን ድጋፍ የማድረግ መንግስት ብቻውን ሊወጣ የሚችለው ካለመሆኑ ጋር ተያይዞ መንግስት ያልሆኑ ድርጅቶች በሀገር ውስጥ በውጭ ነው ያሉ የሀገራችን ዜጎች እንዲሁም ደግሞ የዓለም ረጅ ድርጅቶች ይህንን ችግር ለመውጣት ከፍተኛ ረበረብ ማድረግ መቻል አለባቸው። እንግዲህ ይህን ችግር ለመፍታት ከፍተኛ የሆነ ሀፍት ነው የሚያስፈልገው። ይህን ሀፍት በኃላፊነት ስሜት ለማስተባበር መንግስት የማስተባበር ሚናውን ይዞ ይቀጥላል። ነገር ግን የሀፍት ማሰባሰብ ሂደቱ በአንድ ማዕከል መሆን መቻል አለበት። ምክንያቱም ይሄ አንደኛ እጅግ በጣም ሰፊ የሆነ የህብረተሰብ ክፍል ነው ድጋፍ የሚደረግለት። ይህን የህብረተሰብ ክፍል በፈጣን ሁኔታና ተደራሽ በሆነ ፍትሐዊ በሆነ አግባብ ተደራሽ ለማድረግ የራሱ የሆነ አመራር የሚጠይቅ ነው። በአማራ ክልል ህወሀት በከፈተው ጦርነት ሳቢያ ከሰባት ሚሊየን የሚልቅ ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልግ የገለጹት ኮሚሽነር ዘላለም ከሁለት ነጥብ ሶስት ሚሊየን የሚልቀው ተፈናቃይ በመጠለያ ጣቢያ ውስጥ እንደሚገኝም ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር ሴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። ለጠቅላይ ሚኒስትር አብይ አህመድ በገዳ ስርዓት መሰረት እውቅናና የላቀ ደረጃ ስያሜ መስጠቱን የኦሮሞ አባ ገዳዎች ህብረት አስታውቋል። የቱላማ አባ ገዳና የኦሮሞ አባ ገዳዎች ህብረት ጸሐፊ ጎበና ሆላ ሬሶ ለአሜሪካ ድምፅ እንደገለጹት ለጠቅላይ ሚኒስትሩ እውቅና የተሰጠው ኢትዮጵያን እንደ ሀገር ለማስቀጠል ባደረጉት ተጋድሎ ነው ብሏል። በገዳ ስርዓቱ ውስጥ አባ ገዳዎች በባህላዊ መንገድና የተለያዩ ጉዳዮችን መሰረት አድርገው የስም ስያሜና እውቅና መስጠት እንደሚችሉ የገለጹት ደግሞ የኦሮሞ ታሪክና ባህል አጥኚው አለማየሁ ኃይለ ናቸው። የኦሮሞ አባ ገዳዎች ለጠቅላይ ሚኒስትር አብይ አህመድ የሰጡት ስያሜ አባ ብያ አባ መላ አባ ጉራቻ የሚል ነው ብለዋል። ጸሐይ ዳምጠው ተከታዩን ይዛለች። የኦሮሞ አባገዳዎች ህብረት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እውቅና መስጠቱን የገለጸው ሰሞኑን ነው። የቱለማ አባገዳ እና የኦሮሞ አባገዳዎች ህብረት ጸሐፊ ጎበነ ሆላ ሬሶ ህብረቱ ለጠቅላይ ሚኒስትሩ የሰጠውን እውቅና ሲገልጹ አቱመ ከሮ ማ ከነ ከሰት ቢቲ ኬኛ ሞ ኢትዮጵያን አከረኪነ ጋጋ አመ ሀማ ወራነ ሀማ ወራነ ውሊኒ። እንደሚታወቀው አሁን ሀገራችን ኢትዮጵያ ያለችበት ሁኔታ ከባድ ውጥረትና ከባድ ጦርነት ውስጥ ነው። ያውም የአንድ ሀገር ዜጎች መካከል የሚደረግ ጦርነት በሌላ አካል ወይም ከጎረቤት ሀገራት ጋር ቢሆን እንኳ ለመናገር የሚሻል ነበር። ግን ይህ ጦርነት በጣም አስከፊ ነው። ይሁን እንጂ በዚህ ጦርነት ውስጥ አብይ አህመድ የኦሮሞ ተወላጅ የሆነው በሀሳብም ሆነ በአካል ተሳትፏል። ይህ ሰው በጦርነት ላይ ተሳትፎ ከተመለሰ በገዳ ስርዓት ክብር ይሰጠዋል። ነገር ግን የገዳ ስርዓት ጦርነትን አያበረታታም። የዲሞክራሲ ስርዓት መሰረት ነው። ስርዓቱ ሰላም ነው የሚሰብከው። ይሁን እንጂ ጠላት ገፍቶ ከመጣ ራሱን መከላከልና መብቱን እንዲያስከብር ይፈቅዳል። እናም የዶክተር አብይም ከዚሁ ጋር ይመሳሰላል። ጦርነቱ አሁንም አልተጠናቀቅም። ነገር ግን በአብይ አህመድ አመራር በአንደኛው ምዕራፍ በጠላት ኃይል የተያዙ ቦታዎችን ማስለቀቅ ተችሏል። እናም ዶክተር አብይ የአባ ገዳ ልጅ ነው። በገዳ ስርዓት ውስጥ ደግሞ ልጁ ስኬታማ ሆኖ ከተመለሰ አባት እውቅና ለልጁ ይሰጣል ማለት ነው። አሁንም የተደረገው ይሄ ነው። በህብረቱ ለጠቅላይ ሚኒስቴሩ የተሰጠው እውቅና ሶስት የስም ስያሜዎችን ከነትርጉማቸው ያካተተ ነው ሲሉም አባገዳው አክለዋል። እኮ አባ ጉራቻ ከኔሲ ጅራ ለመቶሞ አባ መላ ከኔሲ ጅራ ሰደፈሞ አባ ብያ ከኔሲ ጅራ አንደኛ አባ ጉራቻ፣ አባ መላ እና አባ ብያ የሚሉ ስያሜዎች ተሰጥተዋል። ይህ ሁሉ ስያሜዎች ትርጉም አላቸው። አሁን አባ ጉራቻ የተባለው በፈረሰም ብቻ ለመጥራት አይደለም፣ ነገር ግን ለጥቁር አፍሪካኖች ተምሳሌ ትሆኗል ለማለት ነው። ትናንትም ይቺ ሀገር ለአፍሪካ ሀገር ምሳሌ ነበረች፣ ቀኝ ያልተገዛች፣ ሊያንበረክኳት የመጡትን ሁሉ ድል አድርጋ ያሸነፈች የአፍሪካ ኩራት ነበረች። እናም አሁንም ጠቅላይ ሚኒስትሩ ይቺ ሀገር ተከብራ እንድትቀጥል እያደረገ ነው። ሌላው አባብያ የሚለው ስያሜ ነው። እሱም የምዕራቡ ዓለም የአፍሪካ አህጉርን እንደ አህጉር አይመለከቷትም። መቸገር የሌለባት አህጉር ናት። በፖለቲካም ሆነ በምጣኔ ሀብት እየተቸገረች የምትገኘውና ለዚህ አህጉር ድምፅ የሆነ ሰው አብይ አህመድ ነው። አባመላ የተባለው ደግሞ ብልህ ነው፣ እውቀትም አለው። ሁሉንም በአንድ ላይ ያሟላ ሰው ነው ለማለት ነው። አንድ ሰው ወደ ጦር ሜዳ ስለዘመተ ወይ ደግሞ መንግስት ስለሆነ ብቻ እውቅና አይሰጠውም። እነዚህን መስፈርቶች ስላሟላ ነው እውቅናውን የሰጠ ነው። ዶክተር አብይ አህመድ እንደ አንዳንድ ሀገራት መሪዎች ኢትዮጵያ ውጥረት ውስጥ ስትገባ የራሳቸውን ደህንነት አላስቀደሙም በማለትም አስረድተዋል። ይልቁንም ጠቅላይ ሚኒስትሩ ከውስጥም ሆነ ከውጭ በሀገሪቷ ላይ የተጋረጠውን ችግር ለመጋፈጥ ከሌሎች ጓዶች ጋር በጦር ሜዳ ተገኝተው ሲፋለሙ ነበር ያሉት አባገዳ ጎበነ ሆላ። ይህ ድርጊታቸው ለሌሎች ሀገራትም መልካም ተሞክሮ መሆኑን ነው የገለጹት የኦሮ አባ አባገዳዎች ህብረት ሰብሳቢና የጉጂ አባገዳ ጅሎማን ነው። በበኩላቸው ዶክተር አብይ ለኢትዮጵያ ልዩ ፍቅር አላቸው በማለት ነው የገለጹት። እንደ አባገዳ ከፊት የሚቀድመው ሰው ወይም መሪ አገር የሚያስተዳድር አባቢ ይሉታል። መነሻችን ኢትዮጵያን የሚወድ ሰው በመሆኑ ነው ዶክተር አብይ ማለት ኢትዮጵያ የምትባል ሀገር አፈሯንም ይወዳል። ሲኖር ኢትዮጵያዊ ሲሞት ኢትዮጵያ ይላል። ሁሌም ለዛ ነው አባብያ ያል ነው። በገዳ ስርዓት ውስጥ አባገዳዎች በባህላዊ መንገድ የተለያዩ ጉዳዮችን መሰረት አድርገው የስም ስያሜና እውቅና መስጠት እንደሚችሉ የገለጹት ደግሞ የኦሮሞ ታሪክና ባህል አጥኚው አለማየሁ ኃይሌ ናቸው። አንዳንድ ጊዜ ክብር ስም ይሰጡሻል፣ አባገዳዎች። የታወቀ ነገር ነው። አባገዳዎች ሞጋሳ የሚባል አለ። ስም ሞጋሳ የሚያካሄድ ው ሞጋሳ ማለት ሰውን ዘመድ ብቻ ማድረግ ሳይሆን ስሙ በዛ ሰዓት ይወጣለት አለ ሰው ለሱ፣ ግን ስም ነው አዲስ ስም ተፈጠረለት ማለት ነው። ኦሮሞ የክብር ስም ማለት ነው። አባብያ የሀገር አስተዳዳሪ ተወዳጁ ማለት ነው። ሀገሩ ህዝቡ ሁሉ የእሱ ስለሆነ አባብያ የሚል ክብር ሰጥተውታል። በባህላችን በኦሮሞ ባህል ውስጥ አንዳንድ ኦሮሞዎች አካባቢ ይሄ የተለመደ ቆመ ስም ነው የክብር ስም ነው የተሰጣቸው። ተደናቂ ለሆነ ሰው ትልቅ ዋነኛ ክብር ይሰጡታል። አባገዳቸ የገዳ ስርዓት የዲሞክራሲ ስርዓት መሰረት ነው። ገዳ ሰላምን ነው የሚሰብከው ያለው ህብረቱ። ሁሉም አካላት በተቻለው መንገድ ሁሉ ፊታቸውን ወደ ሰላም ማዞር አለባቸው ስልም አሳስበዋል። ለአሜሪካ ድምፅ ሀይዳምጠው ከአዲስ አበባ መጋቢዎቻችንን እናመሰግናለን። አድማጮች፣ ተከታዩ ቅንብራችን የማክሰኞ ምሽት ንግድ እና ምጣኔ ሀብት ነው። አንድ ሚሊዮን ተጓዦች ትውልደ ኢትዮጵያውያን ለመጪው የገና በዓል የአውሮፓውያኑ አዲስ አመት ወደ ኢትዮጵያ እንዲጓዙ የኢትዮጵያ መንግስት ጥሪ አድርጓል። በተለያዩ የዓለም ክፍሎች የሚገኙ ትውልድ ኢትዮጵያና ኢትዮጵያውያንም ጥሪውን ተቀብለው ወደዚያው ለመጓዝ ዝግጅት ላይ መሆናቸውን አስተባባሪዎቹ ይናገራሉ። የኢትዮጵያ ዲያስፖራ የተግባር ምክር ቤት አጋር ሆኖ የማስተባበር ኃላፊነቱን መውሰዱን ዋሽንግተን ከተማ ነዋሪ የሆኑት የምክር ቤቱ ቦርድ ሰብሳቢ ካፒቴን አቢ ገብረ ህይወት ለአሜሪካ ድምጽ ተናግረዋል። በእንግሊዝ ለንደን ከተማ አስተባባሪዎች ከሆኑት አንዱ አቶ አለባቸው ደሳለኝም ጉዞው የኢትዮጵያን መጣኔ ሀብት በመደገፍ ትልቅ አስተዋጽኦ እንዲኖረው ልዩ ጥረት እየተደረገ መሆኑን ተናግረዋል። ደረጀ ደስታ ዝርዝር አለው የኢትዮጵያ ዳያስፖራ የተግባር ምክር ቤት ባለፈው ዓመት ወደ 500 የሚደርሱ የዳያስፖራ አባላትን ለአዲስ ዓመትና አባይንም እንዲጎበኙ ወደ ኢትዮጵያ ይዞ የተጓዘ መሆኑን የቦርድ ሰብሳቢ ካፕቴን አብይ ገብረ ህይወት ተናግረዋል። በዚህ የተነሳ የአሁኑ የአንድ ሚሊዮን ተጓዦች ጥሪ ምክንያት በማድረግ ከጠቅላይ ሚኒስትሩ ጽህፈት ቤት ድጋሚ ጥሪ የመጣላቸው በመሆኑ ፕሮጀክቱን በማስተባበር ለመሳተፍ መዘጋጀታቸውን ገልጸዋል። የምክር ቤቱ አባላት በመላው ዓለም የተሰራጩ መሆኑን የገለጹት ካፕቴን አብይ ወደ 56 አገሮች ውስጥ የተለያዩ አባላት ያሉት መሆኑን ተናግረዋል። ድርጅቱ ኢትዮጵያን የሚረዳባቸው መንገዶች በርካታ መሆኑን በማስረዳት ያለምንም ክፍያ በበጎ ፈቃድ በሚሰሩ አባላት የሚመራ መሆኑንም ገልጸዋል። ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ወቅትም ዳያስፖራውን እንዲጎበኙ ጥሪ ያደረገውና ያስተባበረው ይኸው ድርጅት መሆኑን ካፒቴን አብይ ገብረ ሕይወት ጠቅሰዋል። አሁን ደግሞ ጠቅላይ ሚኒስትሩ ሰሞኑን አንድ ሚሊየን ኢትዮጵያውያን ወደ አገር ቤት እንዲገቡ ያቀረቡት ጥሪ ትልቅ አገራዊ ጥሪ ነው የሚሉት ካፒቴን አብይ ስለ ጉዞውና ጥሪው ዓላማ ይህን ብለዋል። ሁለት ነው። አንደኛ የሚቻለውን ያህል ዲያስፖራ ወደ ሀገሩ እንዲገባና የሀገሩን ኢኮኖሚ እንዲደግፍ ነው። ሁለተኛው ደግሞ ዓላማ አገራችን በተለይ ዋና ከተማችን ሰላማዊ መሆኗል። ይህን ያህል ዲያስፖራ እንኳን ተጠርቶ የቻለው ወደ ያህል ዲያስፖራ ገብቷል። ሌላው ደግሞ ቀጣይነቱን ነው የሚታየው። አሁን እንኳን በዚች በአዲሱ ዓመትና በጌታችን ኢየሱስ ክርስቶስ በዓሉን አስመልክቶ እንደ ሀምሳ ሺህ መቶ ሺህም ቢገባ እንኳን ያ ትልቅ ትልቅ አቺቭመንት ነው የሚሆነው። ግን ይሄ ቀጣይ ነው ዓመታ እኛ አሁን ዲያስፖራ ተግባር ምክር ቤቱ በዓመት ውስጥ አራት አራት አምስት የተለያዩ ጉዞዎችን ለማድረግ አስቧል። ባለፈው ጊዜ እንዳልኩ አባይን እንጎብኝና እንቁጣጣሽን ኢትዮጵያ የሚለውን አድርገን ሰዎች ተጉዘዋል። የሚቀጥለው ፕሮጀክታችን ደግሞ ምናልባት ሐኪሞችን ነርሶችን ይዘን ሄደን መሄድ ነው። የሚቀጥለው ደግሞ በኢንዱስትሪ በተለያየ ኢንዱስትሪ የሚሰሩ በሆቴልን ቱሪዝም፣ በአግሪካልቸር ሴክተር በነኝ በነኝ የሚሰሩትን ኢትዮጵያኖች የሚሆን ኢትዮጵያን የሚወዱ ሰዎችን አሰባስበን መውሰድ። በሰሜን ኢትዮጵያ በወቅቱ ያለውን የግጭት ሁኔታ ምክንያት በማድረግ የከፋ አደጋ ሊደርስ ይችላል በሚል አንዳንድ አገሮች ዜጎቻቸው ኢትዮጵያን ቀው እንዲወጡ ጥሪ ሲያስተላልፉ መቆየታቸው ይታወቃል። በዚህ የተነሳም የኢትዮጵያን ገጽታ ለመለወጥና በጥሪው ቁጣቸውን የገለጹ ኢትዮጵያውያን ስሜታቸውን የሚገልጹበት መድረክና አጋጣሚ መፍጠር መሆኑንም ካፕቴን አብይ ተናግረዋል። ያ ብቻ ሳይሆን ለዚህ ጥሪ ሌላም ሌላም ቁጭት የሆነ ምላሽ ነው። እንደምታውቀው ምዕራቡ ዓለም ያሉ መሪዎች የሚዲያ አካላቶች የሀገራችን ነዋሪ ያልሆኑ ዲፕሎማቶችን የዩኤን ሰራተኞችን ሌሎቹንም እንደዚሁ ቱሪስቶች እንዳይሄዱ ወደ ሀገራችን ለቀው እንዲወጡና ሰላም የሌላት ሀገር እያደረጉ የሚያስወሩት በሀገራችን ላይ ከፍተኛ የሳይኮሎጂካል ሽብር መፍጠር ማለት ነው። ለዛም ራሱ ምላሽ መስጠት ነው። ሀገራችን ሰላምና ኢትዮጵያ እናንተ ባትመጡም ከሚሊየን የሚበልጥ የሆነ ልጆቿ አሉ። በዓለም ላይ ተሰራቸው እነኚህ ልጆች መምጣት እነ ልጆች መምጣት እንኳን ቢያቅታቸው ለሀገራቸው ይቆረቁራሉ። ለሀገራቸው ህዝብ ገንዘብ ይልካሉ። በህጋዊ መንገድ ገንዘብ ለእግዚአብሔር ካሉ መምጣት የሚችሉት ደግሞ እንደ ሀምሳ ሺ የሚምጡ መቶ ሺ የሚምጡ ሁለት መቶ ሺ የሚምጡ ይሄ ደግሞ ዓመታዊ ጥሪ ነው። የግድ በአሁኑ በበዓሏ ብቻ መሆን የለበትም። እና እነኚህ ሁላ ተመለሱ ሲባል የ እንመጣለን በደንብ አድርገን ነው የምንመጣው። ሰዎች ሁላ ጉዞ ጀምረዋል በእንግሊዝ የለንደን ነዋሪና የኢትዮጵያ ዲያስፖራ የተግባር ምክር ቤት አባል የሆኑት አቶ አለባቸው ደሳለኝም ኢትዮጵያውያኑ ተጓዦች በጦርነቱ የወደሙ የልማት ተቋሞችን መልሰው በመገንባቱ ሂደት እንዲሳተፉ ለማድረግ መታሰቡን አስረድተዋል። ዘን የምንሄደው ወደ ልማቱ ነው የምናተኩረውና የፈራረሱ ቤቶቻችን መጠጊያ ያጡ ወገኖቻችንንና ትልቅ የሆኑ የታሪክ ተቋማትን የተሰባበሩብን እነሱን መልሶ የማቋቋሙ የዚህ የዲያስፖራው ተግባርና ኃላፊነት መሆኑን እያንዳንዱ ዲያስፖራ ተገንዝቦ ለዚህ ጥሪ ምላሽ ሊሰጥ የሚችልበት ሁኔታ ስለሆነ ቅድመ ዝግጅት የምናደርገው ሰው በሙሉ በደስታ እና ምን እናደርግ እንደውም የኢትዮጵያ መንግሥት የሚፈቅድ ከሆነ እና አየር መንገዱ የሚተባበር ከሆነ አንዳንድ ትርፍ ሻንጣ ለእነዚህ ለተፈናቀሉ ወገኖቻችን ዶኔሽን እዚያው ኤርፖርት ላይ የሚሰበሰብ ለመስጠትና ይዞ ለመሄድ ከፍተኛ ዝግጅት ተደርጓል። በዚህ በኢትዮጵያ ዲያስፖራ የተግባር ምክር ቤትም በርካታ የሆኑ በተለይም ለጤና ጥበቃ በቃ ሚኒስተር ሊሆኑ የሚችሉ የአንዳንድ እቃዎች አዘጋጅተናል። ሁለት ሶስት ኮንቴነር በዚህ በዋሽንግተን ዲሲ ስቶሬጅ ተከራይተን እያስቀመጥን ነው። እያንዳንዱ ዲያስፖራ መሄድ በሚፈልግበት ወቅት ወይም ደግሞ መያዝ የሚችለውን ያክል ይዞ እንዲሄዱሉ እሱንም እናበረታታለን። በጣም ብዙ በርካታ ስራዎችን እየሰራን ነው ያለ ነው ሌት ከቀን። ስለዚህ የምንሄድበት አላማ ያለው ግዳጅ ነው፣ የእናት ሀገር ጥሪ ነው፣ የኢትዮጵያ ጉዳይ ነው እና በልማቱ መስዋዕትነት ለመክፈል እና ሰራዊቱ ከከፈለው መስዋዕትነት ባልተናነሰ የልማት ጀግኖች በመሆን ደግሞ ኢትዮጵያን ወደ ከፍታ ይዘው ከሚሄዱት የኢትዮጵያ ልጆች በተለይም ይሄ የኢትዮጵያ ዲያስፖራው በመተባበር ለሀገሩ የሚሆን ታላቅ ነገር ለመስራት ይህንን የታሪክ አጋጣሚ እንዳያልፈው ሁሉም በርብርብ ላይ ነው ያለው። ለተጓዦቹ የተሟላ መረጃ የሚሰጥ ድረ ገጽ እያዘጋጁ መሆኑን የጠቀሱት ካፕቴን አብይ አሁን የሚሄደው ሰው ብዛት ያለው መሆኑን ቢገልጹም ከቀረው ጊዜ አንጻር ቀኑ እየተቃረበ ሲመጣ ችግር ሊመጣ መቻሉን በመጠቆም ይህን ብለዋል። በየጊዜው እኔ በአቪዬሽን ኢንዱስትሪ ውስጥም ስለሆንኩኝ ቼክ እናደርጋለን። እስኪ ምን ያህል ሰው ነው እና ቲኬት ሁላ ቦክድ ሆኗል። ገና የቻርተር ኦፕሬሽን ወይም ተጨማሪ ፍላይቶች ካልተጨመሩ በስተቀር ይሄን ነገር ወደፊት ብትለኝ በዓሉ እየቀረበ ሲመጣ በጣም አስቸጋሪ የሆነ ነው እየገባን ነው። ኢትዮጵያ ኤርላይንስ እንዳለው ሰላሳ ፐርሰንት አናውንስ አድርጓል። ያንን የሚጀምርበት ጊዜ ኤግዛክት ሊቀኑን ባይኖረኝም ግን እንደመሰለኝ የሚቀጥሉት ሀያ ቀን አስራ አምስት ቀን እንደሚጀምር ነው አንድ ወር እንደሚዘልቅ ነው። እኛ ግን ከዛም የበለጠ እንዲያሰፋ ኢትዮጵያ ኤርላይንስ ይሄን ነገር ዓመታዊ እንዲያደርገው ለዚህ ዓላማ የሚሄዱትን ደግሞ በተለይ ተጨማሪም ባጌጅ የሚያስፈልግ በዛ ደግሞ ተጨማሪ ባጌጃቸውን ይዘው ሲሄዱ ለሀገሪቱ የሚጠቅም ነገር ለምሳሌ ለወገን ለተጎዱ ወገኖቻችን ልብስን ይዘው ለቆሰሉ አካላትና እንደዚህ የቁስል ሕክምና እቃዎችን ይዘው እንዲሄዱ ያንን ደግሞ አንድ ቦታ ተደርጎ ተሰባስቦ እንትን እንዲሉ እንዲሰጡ ያን ያንን ነገሮች ኢትዮጵያ ውስጥ የተቋቋመ ኮሚቴ ያለ ከመንግስት ጋር የእኛም አካላት የሆኑት እዚህም ያለ ነው። እንግዲህ እየገፋንበት ነው። ጥሪው በድንገት የተደረገ በመሆኑ ከጊዜ አንፃርና መሟላት ከሚገባቸው ነገሮች አንኳያ ምን ያህል ዝግጁነት አለ ተብለው የተጠየቁት ካፕቴን አብይ ይህን መልሰዋል። ይሄ ጥሬ ኦሎፈሰድ አንዴ መቶ አናውንስ የተደረገ ነው። ፕሪፕላንድ አይደለም፣ ወይም ከመጀመሪያው ታስቦበት የተደረገ አይደለም። እንደዛ ነው ስሜታዊ ያደረገው ህዝቡ ነው። እና ያለችው ጊዜ አጭር ናት። እንደነገርኩ ይሄ ድርጅት ትልቅ ድርጅት አይደለም። አቅሙም የለውም፣ በዓለም ላይ ያሉትን ዲያስፖራዎች በሙሉ ሊረዳ የሚችልበት። ግን ሌላው ቢቀር ነገሩን ፕሮሞት በማድረግ ነገሩን በማሰራጨት ያሉትን መንገዶች በመንገር በቂ ኢንፎርሜሽን በመስጠት በዛ በዛ በኩል ሰርቪሱ መስጠት እንችላለን የሚል ግምት አለን። ግን በጣም ጠቃሚ የሆኑት ነኝ ሎጂስቲክን የተመሳሰለ ሆቴል ሪዘርቬሽኑን የመሳሰል እነኛ ነኛ የመሳሰሉ ነገሮች ግለሰቦች በራሳቸው ማሳካት ያለባቸው ነገር፣ ቪዛቸውን ቀድሞ ማግኘት እንዳለባቸው በኢንፎርሜሽን ደረጃ አንዳንድ ነገሮችን በመስጠት ደረጃ ሬዲ ነን ባለው ቁጥር እንኳ ሬዲ ነን። አድማጮቻችን፣ የኢትዮጵያ ዳያስፖራ የተግባር ምክር ቤት አባላት ጋር ያደረግነው ውይይት በዚህ አላበቃም። ተከታዩም በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይሽጥልን። ምንጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጭሆን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። በቀሩን ጥቂት ደቂቃዎች አንድ ሙዚቃ እንጋብዛችሁ። I'm to